በዩናይትድ ስቴትስ የትላንቱ በኬንታኪ ና ኦሬገን ክፍለ ግዛቶች የተካሄዱት ቅድመ ምርጫዎች የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ያለ ጥርጥር የፓርቲያቸውን ውክልና ወደሚያስገኝላቸው ደረጃ አቃርቧቸዋል ተብሏል። በመጪው ዓመት ኅዳር ከሪፐብሊካኑ ተወካይ ወይም እጩ ተፎካካሪ ዶናልድ ትራምፕ ጋር በሚካሄደው ከባድ ፉክክር በሚጠበቅበት ምርጫ አሸናፊው ማን ሊሆን እንደሚችል መተንበይ አስቸጋሪ መሆኑ እንደተጠበቀ ሆኖ ግን የተሻለ ዕድል እንዳላቸው ብዙዎች እየተናገሩ ነው። ሰለሞን ክፍሌ የህግ ጠበቃ ባለሙያ ወይም አስተያየት አክሎበት በዛሬው ዲሞክራሲ በተግባር ፕሮግራሙ እንደሚከተለው ተመልክቶታል። ትላንት በኬንተኪ እና ኦሪገን ክፍለ ግዛቶች የተካሄዱ ቅድመ ምርጫዎች ውጤት የተገለጸው በኢትዮጵያ ሰዓት አቆጣጠር ከንጋቱ ዘጠኝ ሰዓት ገደማ ላይ ነበር። በኦሪጎን ሴናተር ሳንደርስ ሲያሸንፉ የኬንተኪውን በይፋ ያሸነፈው ሰው ማንነት ግን እስካሁን አልተገለጸም። ሁለቱም ተወዳዳሪዎች ማለትም፣ የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን እና ሴናተር በርኒ ሳንደርስ እንዳሸነፉበት ግን ራሳቸው ለደጋፊዎቻቸው እየተናገሩ ነው። ያገኙት ድምፅ እጅግ የተቀራረበ መሆኑ ነው አሸናፊው በይፋ እንዳይገለጽ ምክንያት የሆነው። ለማንኛውም ክሊንተን ተሸንፈዋል ቢባል ነበር ሊጎዳቸው የሚችለው ከኬንተኪ የሚገኘውን የተወካዮች ድምፅ ተፎካካሪዎች እኩል እንዲካፈሉ የክፍለ ግዛቱ የምርጫ ሕግ ስለሚያዝግን ሀምሳ በመቶውን ይወስዳሉ። ስለዚህ ምንም አይነት ለውጥ አያስከትልባቸውም። ክሊንተን በመሪነቱ ይዘልቃሉ ማለት ነው። ያም ሆኖ ግን በርኒ ሳንደርስ እኔ ነኝ ያሸነፍኩት ሲሉ ለደጋፊዎቻቸው እንዲህ ነበር ያሉት ትላንት ማታ ይህን አጋጣሚ በመጠቀም የኬንታኪን ሕዝብ በማመስገን አንድ ነገር ልናገር። እኔ ብዙም በማላምንበት በዝግ በሚካሄደው የተወካዮች ድምፅ አሰጣጥና ነፃ መራጮች በማይሳተፉበት ሂደት እንዲሁም ክሊንተን ከዚህ ቀደም ባራክ ኦባማን እንደ አውሮፓውያን ዘመን አቆጣጠር በ2008 ከ250 ሺህ በላይ በሆነ ድምፅ ብልጫ ያሸነፉበት ሀምሳ ከመቶውን ተወካዮች ድምፅ በማግኘት እናጠቃልላለን ነበር ያሉት። በሌላው ገጽታ ሳንደርስ በሰሜን ምዕራባዊቱ ክፍለ ግዛት በኦሪጎን ቅድመ ምርጫ አሸንፈዋል። ክሊንተንን አሸንፈው የፓርቲያቸውን ውክልና ለማግኘት ግን ሳንደርስ ሰማንያ አምስት ከመቶ የቀሩትን ተወካዮች ድምፅ ማግኘት ይጠበቅባቸዋል። በዛ ደረጃ እስካሁን ያሸነፉት ደግሞ በአንድ ስቴት ያም በራሳቸው ቨርማንት ክፍለ ግዛት ብቻ ነው። ዲሞክራቶች ከሁለት ሳምንት በኋላ በቨርጅን አይላንድስ ደሴቶችና በፖርቶ ሪኮ ይወዳደራሉ። በመጨረሻ ማለት ከህዳሩ ጠቅላላ ምርጫ በፊት ደግሞ በስድስት ክፍለ ግዛቶች ካሊፎርኒያን ጨምሮ ቅድመ ምርጫዎችን ያካሂዳሉ። አሸናፊው የሪፐብሊካን ተወካዩን ቱጃር ዶናልድ ትራምፕን ይፎካከራል። ወደ ምሽቱ እንግዳ ልለፍ። ዛሬም የማቀርባቸው አቶ ሼክስፒር ፈይሳን ይሆናል። በዋሽንግተን ሲያትል የሕግ ጠበቃ ሲሆኑ ይህን ምርጫ በቅርበት ይከታተላሉ። ሰላም አቶ ሼክስፒር፣ ጤና ይስጥልኝ። ከዩናይትድ ስቴትስ ውጭ ለሥራ ጉዳይ አውሮፓ ቢገኙም ቅድመ ምርጫውን በቅርብ እንደሚከታተሉ እረዳለሁ። ምን ማለት ነው? አሁን የትላንቱ በኬንተኪና ኦሪገን የተካሄደው ምርጫ ውጤት፣ እርግጥ በይፋም ባይሆን፣ ክሊንተን ኬንተኪን አሸንፈዋል፣ ሳንደርስ ኦሪገንን ወስደዋል። እስቲ ውጤቱ በጠቅላላው በመጪው ዓመት ህዳር በሚካሄደው ፕሬዚደንታዊ ምርጫ ላይ የሚኖረውን አንድምታ ያብራሩልኝ። አዎ ይሄ ምርጫ አሁን ባለው የእጩነት ፉክክር ላይ የሚያመጣው ትልቅ ለውጥ የለውም። ክሊንተን ቢሸነፉ ኖሮ ትንሽ ለእሳቸው አስቸጋሪ የሆን ነበር የራሳቸውን ፓርቲ ሰዎችና የራሳቸውን ደጋፊዎች ለማሳምን ትልቅ ችግር ይጥልባቸው ነበር። ነገር ግን ትላንትና የተደረገው ኬንታኪ ላይ ክሊንተን በጠባብ በዜሮ ፖይንት አምስት አካባቢ አንድ ፖይንትን በማይሞላ ወደ አንድ ሺ ዘጠኝ መቶ ሀያ ሶስት መራጮች መሰሉኝ እሳቸውን የመረጧቸው ከበርኒ ሳንደርስ የበለጠ እና ያለው እንደምታ ብዙ ለውጥ የለውም። ነገር ግን ክሊንተን ዋናው ምርጫ ላይ ተፎካካሪያቸውን ለማሸነፍ አስቸጋሪ ሊያደርግባቸው ይችላል። እነዚህ የደቡብ አካባቢ ያሉትን ክፍለ ግዛቶች ካላሸነፉ ትልቅ ችግር ሊያደርስባቸው ይችላል። ከዛ በተረፈ አሁን ያለውን የእጩነት ፉክክር ላይ ብዙ እንደምታ የለውም። በርኒ ሳንደርስ የማሸነፍ እድላቸው አሁንም ቢሆን እጅግ እጅግ እየጠበበ ነው። በሪፐብሊካን ፓርቲ በኩል ደግሞ ዶናልድ ትራምፕ የፓርቲያቸውን ውክልና ያለ ጥርጥር ያገኛሉ ተብሎ ነው የሚጠበቀው። ቱጃሩ ከዚህ ቀደም በዘመቻቸው ላይ ስለ ሙስሊሞች የተናገሩትን በመሳብ በሀሳብ ደረጃ ያቀረብኩት ነው ይላሉ። አሁን ደግሞ ከሰሜን ኮሪያ ኮሚኒስት ፕሬዚደንት ኪም ጆንግ ኡን ጋር እነጋገራለሁ ይላሉ። በዚህም ብዙ ወገኖችን እያስቆጡ ነው። ምክንያቱም ልነጋገር እችላለሁ አሉ እንጂ በምን በምን ጉዳዮች ላይ እንደሚደራደሩ ግልጽ አላደረጉም። እና ነው እስቲ እርሶ ይተችበት አቶ ሼክስፒር። አዎ አንድ ነገር እንግዲህ ዶናልድ ትራምፕ የኒውዮርኩ ቱጃር የሚታወቁት ዝርዝር ነገሮችን በመናገር አይደለም። ለምሳሌ አሜሪካንን ታላቅ አደርጋታለሁ እንደገና ታላቅ አደርጋታለሁ የሚል መርህ መፈክር ይዘው ነው የሚንቀሳቀሱት። እንዴት አድርገው ዝርዝር ባለ ሁኔታ አሜሪካንን ታላቅ እንደሚያደርጓት ወይም ወደ ታላቅነት እንደሚመልሷት አይናገሩም። የኢኮኖሚ ፖሊሲያቸውም የውጭ ፖሊሲያቸውም፣ ሌሎችም መሪያቸውን በዝርዝርና ግልጽ ባለ ሁኔታ ሲያስረዱ ታይቶ አይታወቅም። አሁንም እንግዲህ የውጭ ጉዳይ ፖሊሲያቸው ከኮሪያው መሪ ጋር እነጋገራለሁ ሙስሊሞቹንም ላይ ያልኩት በሀሳብ ደረጃ ነው ያሉት፣ ሁሉ የሚያሳየው ግልጽ የሆነ የተጣራ የፖለቲካ መርህ እንደሌላቸው ነው። ነገር ግን እንደዚህም አድርገው መራጮች እሳቸውን እየመረጡ ነው፣ የሪፐብሊካንም እጩ ተወዳዳሪ ሆነው እየቀረቡ ነው። ያሉት አንድ ጊዜ ራሳቸው በቃላቸው እንዳሉት እኔ እኮ እዚህ ኒውዮርክ ታይምስ ስኩዌር የሚባለው የከተማው መሀል ላይ የሆነ ሰው ተኩሼ ብገድልም እንኳን ስቲል ሰዎች ለእኔ መጥተው ይመርጡኛል እንዳሉት ምንም ቢያደርጉ ከመመረጥ የሚያቆማቸው ነገር ያለ አልመሰለኝም። ሌላው ቢቀር እንግዲህ በእጩነት ደረጃ ይህንን ሁሉ ነገር አድርገው ሜክሲኮ ላይ ትልቅ ግንብ እገነባለሁ ሜክሲኮዎችን አስከፍዬ እያሉ ሜክሲኮዎች ወንጀለኞች ናቸው እያሉ ሰውን በጅምላ እየፈረጁም እንኳን እስካሁን እንግዲህ እዚህ ደርሰው እጩ ሆነዋል። እሳቸው እንዳሉት ምናልባት እሳቸውን የሚያቆማቸው ምንም ነገር ያለ አይመስልም። ከአስራ አምስት ቀናት በኋላ በሌሎች ስድስት ስቴቶች ይሆናል ቅድመ ምርጫ የሚካሄደው ትልቁን ካሊፎርኒያን ጨምሮ ማለት ነው። ክሊንተን በካሊፎርኒያ ያሸንፋሉ ተብሎ ይገመታል። የእርሷ አስተያየት አዎ፣ ሊያሸንፉ ይችላሉ። ባያሸንፉም የሚፈልጉት እሳቸው ትንሽ ቁጥር ነው። በርኒ ሳንደርስ አንድ መቶ ሁለት ፐርሰንቱን አሁን የቀሩትን ምርጫዎች ማሸነፍ ሲገባቸው፣ ክሊንተን ደግሞ አስራ ስድስት ፐርሰንት ብቻ ነው ማሸነፍ የሚገባቸው እና የኒው ጀርሲንና የካሊፎርኒያን እንዲያውም እኩልም ቢወጡ ወይም ትንሽም እንኳን በትንሽም እንኳን ቢሸነፉ ክሊንተን ጁን ሰባት አካባቢ ላይ ምናልባት እንግዲህ የዴሞክራቶች እጩ ሆነው እንደሚቀርቡ ነው። ያን ጊዜ የበርኒ ሳንደርስ እንግዲህ ይሄ የእጩነት ተፎካካሪነት የሚያቆም ይመስለኛል። በጠቅላላ ምርጫ ክሊንተን እና ትራምፕ ቢቀርቡ ማን የሚያሸንፍ ይመስሎታል? እናስ ለምን? እሱ እንግዲህ ፈረንጆች እንደሚሉት የሚሊዮን ዶላር ጥያቄ ነው የሚሆነው። ምክንያቱም አንዳንድ የሚያሰጉ ጉዳዮች አሉ። ክሊንተን በጣም የሚያሰጋቸው ነገሮች አሉ። አሁን ለምሳሌ እነዚህ የደቡብ ክፍለ ግዛቶች ድሮ ባለቤታቸው ቢል ክሊንተንም በትልቅ ቁጥር ነበር የሚያሸንፉት። እንደነ ኬንታኪ፣ ኢንዲያና ያሉትን ቦታዎች ኦባማንም ኬንታኪን ለምሳሌ ብንወስድ ኦባማን ከሰላሳ አምስት በመቶ በላይ ነው ያሸነፉት በሁለት ሺ ስምንት ላይ ነገር ግን አሁን እነሱ እሳቸው በተከተሉት ይሄ የንጹህ አየር ፖሊሲና እነዚህ ማዕድን የሚቆፍሩት ሰዎች ጋር ያላቸውን ፖሊሲ እሳቸው የሚከተሉት ፖሊሲ ማዕድን በቆፋሪዎች ላይ ያስከተለው ችግር እንግዲህ እሳቸውን እንዳይመረጡ እያደረገ ነው። ስለዚህ ክሊንተንን በጣም አስቸጋሪ ሁኔታ ሊገጥማቸው ይችላል። በዛ ላይ ደግሞ እንግዲህ ዶናልድ ትራምፕ አንዳንድ ጊዜ የሆኑ አሜሪካኖች ላይ የተወሰኑ የአሜሪካን ክፍሎች ላይ ትልቅ ትልቅ ተጽዕኖ እያደረጉ ነው ወይም ደግሞ እሳቸው ላይ እምነት እያሳደሩባቸው ነው። ክሊንተን ለክሊንተን በጣም አስቸጋሪ ነው የሚሆነው። በቀላሉ የሚያልፉት አይመስለኝም። ለዶናልድ ትራምፕም እንደዚሁ ቀላል አይመስለኝም። ይሄ ዋናው ምርጫ፣ ለማንኛውም እንግዲህ ውጤቱን እናየዋለን። በመጨረሻም አቶ ሼክስፒር አሁን እርሶ ያሉት አቴንስ፣ ግሪክ ከተማ ነው። ይህን አሁን በዩናይትድ ስቴትስ ለፕሬዚደንትነት የሚካሄደውን ቅድመ ምርጫ ብዙ ሰው ይከታተለዋል። አዎ፣ ይገርማል። አውሮፕላን ውስጥ የማገኛቸው እዚህም በየቻይ ቤቱ ወይም ቡና የሚጠጣበት ካፌ ውስጥ የማገኛቸው ሰዎች የአሜሪካን የምርጫ ሁኔታ ቀልባቸውን ስቦ ነው የሚታየው። ይህንን ደግሞ ካደረጉት ዋነኞቹ የዶናልድ ትራምፕ የኒውዮርኩ ቱጃር ምርጫ ውስጥ መግባትና እሳቸው የሚናገሩት ነገር እሳቸው የሚያደርጉት ሁኔታዎች ናቸው ሰውን የሳቡት ይመስለኛል። ብዙ ሰዎች በጣም በአንክሮ ነው የሚከታተሉት። አንዳንዶችም እንደ እንደ ጨዋታ ወይም ደግሞ እንደ አንዳንድ የቲቪ ሾው አድርገው ነው የሚያዩት። ግን የዓለምን ትኩረት የሳበ ይመስለኛል። እንግዲህ እዚህ ባጭሩ ካየሁት። አቶ ሸክስፒር ፈይሳ ለጊዜው በጣም አመሰግናለሁ። እኔም እጅግ አመሰግናለሁ።